በትምህርት ምርምርና ጥናት የአንድ ሰው የዕድሜ ልክ ጉዞ በመምህርነትና በትምህርት ሥራ አመራር የሥራ መስኮች በቀድሞው የኢትዮጵያ የትምህርት ሚኒስቴር ሰርተዋል። ኋላም በተለያዩ የአፍሪቃ ሀገሮች የተባበሩት መንግሥታት ድርጅት በትምህርት ጉዳዮች አማካሪነት ለረጅም ዓመታት አገልግለዋል። ዛሬ በጡረታ ዘመናቸው ደግሞ ላለፉት በርካታ ዓመታት የዕለት ተቀን ሥራቸው ባደረጉት የአንደኛና የሁለተኛ ደረጃ ትምህርት ቤቶች የሥርዓተ ትምህርት ቀረጻ ተጠምደው ይገኛሉ። ዶክተር አያሌው ገብረስላሴ ይባላሉ። ባለፉት በርካታ ዓመታት መኖሪያቸው ባደረጓት በምሥራቅ ዩናይትድ ስቴትሷ የቨርጂኒያ ክፍለ ግዛት አሌክሳንድሪያ ከተማ ከሚገኘው መኖሪያ ቤታቸው ጎራ ብሎ ሥራቸውን የተመለከተው የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከዶክተር አያሌው ጋር የጀመረውን ውይይት ተከታይ ይዞ ቀርቧል የምሽቱንም S-am întiblat când te vedem pe cine e ቀደም ብለን በተወያየንበትም እንደተነሳው ወደ ኋላ ሄደው ከልጅነት በመጽሐፎ እንደገለጹት የኢትዮጵያ ልጆች ማነጽ የሚል ነው ዓላማውና፣ በጽንሰ ሀሳብም ደረጃ ነፃነት፣ እኩልነት፣ ዳኝነት የሚሉ ጭብጦችን የያዙ ትምህርቶች ውስጡ እንዲካተቱ ነው የሚፈልጉ። እድል አግኝተው ይሆን? በደርግ ዘመንም ሆነ በተከተለው ስርዓት ባለፉት አመታት ያለውን ሁኔታ፣ የትምህርቱን ጥራት፣ የትምህርቱን ይዘት በተመለከተ ሁለት ጊዜ እድል አግኝቼ ነበረ ራሴ ከፍዬ ርጬ ኮሚሽን መልክ እነዚህን መጽሐፍት ሞክር ሞክርለሁ። ህዝባዊ አብዮታዊ የሚባል ትምህርት ቤት ፈረንሳይ ለጋሲዮን አጠገብ ራሱ ትምህርት ቤት ሄጄ ሞክር ያለሁ ጥሩ ተቀባይነት አይቻለሁን። በልጆቹ እምባ የመጣ አመላለሳቸው፣ ንቃታቸው በጣም በጣም አስደቅጠ ተደሰቱ። ምናልባት ይህን እድል ያገኘ ይሆን ብዬ ሙከራዬን አጠናቀቅና ምን ታስባላችሁ ላቸው፣ ትምህርት ሚኒስቴር የማያውቀው አዲስ ነገር አትሞክሩ ተብለናል፣ እና ይሄንን ሙከራህን ለመቀጠል ከትምህርት ሚኒስቴር ፈቃድ ማግኘት አለብህ። አሁኑኝ ከእንግዲህ ወደሞ ሁለተኛ ሌላ መንግስት ጋር አልጋጭም ጥያቄም አላበዛም ብዬ ተውኩት። እንደገና ሌላ ጊዜ ከሁለት አመት በኋላ አሁን ደግሞ ማህበረ ጻድቃን የሚባሉ ጥሩ ትምህርት የሚሰጡ ኢትዮጵያ የውጭ ጉዳይ ሚኒስቴር ጀርባ አንድ ትምህርት ቤት ነበረ። እዚያ ሄጅ የሞከርኩኝ በደስታ ተቀበሉ። ይህን የእርስ ስርት ሞከርኩት። እንዲያውም ገልብ ጠስጠን ብለውኝ፣ አንድ ሶስቱን ነው አራቱን ሰጥቻቸው መጥቻለሁ። ቅርብ ጊዜ ነው። ይህ ሰባት ስምንት አመት ላይ ሆነው አይቀርም። አሁን በቅርብ የአማራ መምህራን ማህበር ለባዕዴን ዝርዝር ሰጡ። ስለ ትምህርቱ ሁኔታ እና ብአዴን ተመለከተው የሚል ታየው እና ምን ይላሉ እዛ ላይ የዜግነትና የሞራሊቲ ትምህርት የለንም። የምንሰማው ያንን የዜን መንግስት ፖለቲካ ነው። የትምህርታችን ሁኔታ ቁም ነገርም የለው፣ ተበላሽቷል እያሉ ሲሉ እንዴ ይህና ጌቶ ይሁን እና ትንሽ እንዲያው ገረመኝ። ደስም ማለት በእውነት እኔ በጎሳና በሃይማኖት መላይ ትክክልም አይመስል። አንዱ በሱፎ ችርት ውስጥ ጎላ አድርጋ ወጡት ነው ዳኝነት እኩል ዳኝነት በህብረት በኩልነት በሀቀኑ በትክክል ነው እንጂ ይሄ አይነት ዝቅተኛ ነገር ይመስልኛል፣ ወደኋላ መሄድ ይመስልኛል። የትምህርት ሂደት ውስጥ አንድ የጎላ ስፍራ ያለው በአብዛኞቹ የስርዓተ ትምህርት መጽሐፍ ውስጥም የወላጆችና የመምህራን መምሪያ ነው የሚለውና በወላጅና በመምህራን መካከል ያለ ግንኙነት፣ በወላጅና በልጆች መካከል ያለ ግንኙነት ለትምህርት ያለውን ፋይዳ፣ ይሄንን ያሳሰበኝ ብዙ ስንነጋገርና ብዙ ወጣቶች እድሜ ያላቸው ልጆች ያላቸው እዚህም አሜሪካ ያሉ ይህማ ለልጆቻችን ለኛ እንዲያውም አንዱ ሦስቱን ነው አራቱን መጽሐፍ አባስቶ አመጣልኝ። ምን ነው ስለው ለልጆቼም የሚሆነው እና ብዙ ወጣቶች ልጆች ያሏቸው ልጆቻቸውን በምን ቢያስተምሩ እንደሚጠቅም ፍላጎት እንዳለ ይሄን እላቃለሁ። እዚህ የሚታየውን አይነት ወላጆችና ልጆች መካከል የሚኖር ግንኙነት ልጆች ከወላጆቻቸው ይልቅ አብረቸው ከሚሉ የእድሜ ኩዮቻቸው የሚማሯቸው ነገሮች መብዛታቸው ወላጆች ልጆቻቸው ትምህርት ያለማወቃቸው ጥልቀት ያለ እውቀት አለመኖር እንዲህ ያለ ክፍተት የሚፈጥረውን ጫና ይመለከታል። ተስፋ አለኝ ተስፋ አለኝ። ደግሞም ወላጅ ከልጁ መለየት አትችልም። በልጁ ላይ ከባድ ስሜትም ያለው ተቀባይነት ያለው ከወላጁና ከሚወዳቸው ሰው ሲመጣ የሚል አስተባለኝ ልምዳችንም ከቤተሰቡ ጋር አያይዞው ቢሆን ጥሩ ነው። ይህ ሁኔታ ቅድም ከቴክኖሎጂ ጋር አዛምደን አንስተ ነው ነበር። ከናኗር ዜቤም ጋር አሁን የውጪውን ካነሳን የተለየ ገጽታ አለው። በኢትዮጵያም ቢሆን አሁን እያደገ የመጣው ወላጆች ኑሮን ለማሳካት ብዙ ስራ መስራት፣ ከአንድ በላይ የስራ ሁኔታ ውስጥ መግባት፣ መሯሯጥ ይኖራል። ከልጅ ጋር ያለውን መስተጋብር የሚያሳልፉትን ጊዜ ይቀማል። ስለ ልጆቻቸው ውሎና ትምህርት በይበልጥ ለመከታተል እድል ያጣሉ። የሚሉት ነገሮች ጎልተው ይሰማሉ። ምን አስተያየት አለው? እኔ አስተዋይቶ ለወላጅ ከልጁ የበለጠ ነገር የለም። ከዚያው ቀንስ አድርገው ለልጆቻቸው የልጅ ነገር ቅድሚያ የሚሰጠው ነው። ካልተቸገረና ፍጹም የማይሆንለት ካልሆነ በቀር ወይም ደግሞ የሚረዳውን ነገር ካለማወቅ የተነሳ ካልሆነ ወላጅ ከልጁ የሚቀድምበት የለም ብዬ ነው ማምነው። ምናልባት በየዋህነት ይሆናል። ዶክተር አያለው የእናንተን ዘመን እናንሳ ንጽጽሩ የግድ ሚዛናዊም ባይሆን የነበረውን ነገር እንድናይ ይረዳናል። እናንተ ትምህርት ቤት በምትሄዱ ጊዜ የተማሪው ቁጥርም አነስተኛ ነው፣ የሕዝቡም ቁጥር አነስተኛ ነው። ሌሎች ደጋፊ ሁኔታዎችም ከግምት ሊገቡ ይችላሉ። ይሁንና በዚያ ዘመን የሁለተኛ ደረጃ ያጠናቀቀ አይደለም አራተኛ ክፍል ያለ ተማሪ ሆነው ራስ ይገቡ የሚታወቁ ሰዎች እናውቃለን። የቋንቋ ችሎታቸው፣ የአስተሳሰብ ጥልቀታቸው በዚያ ዘመን እንን ብሎ የሚታይ ነገር እንሰማለን። ከአሁኑ ጋር የማይነጻጸር መጽሐፍ የጻፉ ሰዎች አሉ። ታዋቂዎቻችን ስድስተኛ ክፍል ነው ትምህርታቸው ያቆሙት ይባላል። ምን አይነት ትምህርት ትማሩ ነበር? ይዘቱን በተመለከተ በጣም ብዙ ትምህርት የተማርኩት ካደግኩና ማንበብ ከጀመርኩኝ ከትላልቅም ሰዎች ጋር በቅርብ በመገናኝበትና በማወቅበት ጊዜ እንዲያውም፣ በገጠር እንኳ ሲሄድ የተራው ህዝብ አነጋገር እና ብስለት ምሳሌው ሙሉ፣ በጣም በጣም በጣም የማደንቀው የኢትዮጵያ ህዝብ በተራ ደረጃ የምንመለከተው ብዙ እውቀትና አስተዋይነት ያለው ነው። ከነሱ ብዙ ተምሬያለሁ። ደግሞም ከነሱ ነው ብዙ። ስለነሱም ነው ከበሬታ አለኝ፣ እንዳሳየሁ እዚያ መጽሐፍ ውስጥ አሁን በኢትዮጵያዊነት ፈሪሃ እግዚአብሔር፣ እንግዳ ተቀባይነት፣ ለሌላው ማሰብ፣ ሲታመም ሄዶ መጠየቅ፣ ሲታሰር ዋስ ሆኖ ማስፈታት፣ ይሄ ይሄንን ሳየው ይነካኛል። ከዚህ የበለጠ ነገር አለ ብያለሁ። በዚህ ምክንያት ከዚያ ከህዝቡ ያገኘሁትን ነገር አሁን ያለው ነገር ውስጥ ለማስገባት ሞክር ያለው እና ብዙ ጠቃሚ ነገር ቁም ነገር ያለው ከአነጋገራችን ከአስተሳሰባችን አይቻለሁ። መደበኛው ጋር የታዩትንም እንድናይ እስኪ ገፋ አድርገው በመደበኛ ትምህርት ቤቶች የሚሰጣችሁ የትምህርት ጥራት ምን ያህል ከፍ ያለ ቢሆን ነው? ገና አንደኛ ደረጃን ሳይጨርስ አንድ ሰው ስለ ዓለምም ስለ ትምህርት ጥሩ የሚባል ግንዛቤ ኖሮት የሚታይ ነበረው። አሉላ ከዶክተር አያሌው ገብረስላሴ ጋር የጀመረው ውይይት አልተቋጨም በተከታይ ፕሮግራም ይመለሳሉ።